ዛጎል ኢትዮጵያ ለሰባ ሰባተኛ ጊዜ ለሚከበረው የኢትዮጵያ ጀግኖች አርበኞች ድል መታሰቢያ ቀን እንኳን አደረሳቸው ይላል። መልካም የአርበኞች ድል መታሰቢያ ቀን ዛጎል ኢትዮጵያ